አመሰገንታፋማራቱ ትፉፋይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕረቡ ህዳር 9 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ መከላከያ ሰራዊት ህግን ማስከበር ባለ ወታደራዊ ዘመቻ ከተሞችን እየተቆጣጠረ መሆኑን የጦር ኃይሎች ጠቅላይ ታማዦር ሹም ብርሃኑ ጁላ ገልጸዋል። የአላማጣ ከተማ ነዋሪዎች ስልክና ኢንተርኔት አግኝተናል ብለዋል። ተቋርጦ የነበረው ስልክም ቴሌም ተቋርጦ ነበር። በተቃራኒው እነሱ የአብይ መንግስት ነው ዘግቶት የነበረው እያሉ ነበር። ከተማዋ ነዛ ከወጣች በኋላ የአማራ አመራሮች ቴሌም መብራት ማስተዋቅ ለሆ ሚ ደግሞ በአሁኑ መንገድ የተቀምለ ከተማው መብራት አለ ውሃም አለ ምን ልዩ አሉና መከላከያ ከተቆጣጠረ በኋላ ሙሉ አገልግሎታውን አሁን አግኝተናል። ከነዋሪዎቹ የተሰጡ አስተያየቶች እና ያደመጣችሁት ዘገባ ይኖረናል። የኢትዮጵያ የኤርትራና አማራ ክልል ሰራዊት እንዲሁም አፍሪካዊ ያልሆነ ሀይል በትግራይ ሕዝብ ላይ ጥቃት እየፈጸሙ ናቸው ብለዋል የክልሉ መሪ ዶክተር ደብረ ጽዮን ገብረ ሚካኤል። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ሱዳን ባለፈው አንድ ሳምንት ውስጥ በቀን ከአራት ሺህ በላይ ኢትዮጵያውያን ስደተኞችን እየተቀበለች መሆኑን አስታወቀ። ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ። ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሐሪክ የፌስቡክ ገጻችንና በአሃዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የኢትዮጵያ መንግሥት በሀገሪቱ ሰሜናዊ የትግራይ ክልል እየተካሄደ ባለው ውጊያ የትግራይ ነጻ አውጪ ግንባርን በፍጥነት እንደሚያሸንፍ በዛሬው ዕለት ተናግሯል። ሕወሓት በሌላ በኩል ለሁለት ሳምንታት በዘለቀው ውጊያ ወታደራዊ ድሎችን አግኝቻለሁ ማለቱን ቀጥሏል። ውጊያው የአፍሪካ ቀንድን ቀጣና ያናጋል የሚል ስጋት አሳድሯል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ የኢትዮጵያ ኃይሎች ወደ ትግራይ ዋና ከተማ መቀሌ እየተቃረቡ መሆናቸውንና በሁሉም ግንባር እያሸነፉ መሆናቸውን ገልጸዋል። የትግራይ መሪ ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ኃይሎቻችን ሊያጠቁን የመጡትን ኃይሎች በሁሉም ግንባሮች በከባዱ እያሸነፉ ናቸው ብለዋል። በውጊያው ብዙ መቶ ሰዎች የተገደሉ ሲሆን ወደ ሰላሳ ሺህ የሚጠጉ ነዋሪዎች ወደ አጎራባች ሱዳን ተሰደዋል። በውጊያው የተጠመዱ ሲቪሎች ውጊያውን እየሸሹ መሰደዳቸውን ተከትሎ ግጭቱ እንዲቆም ተማጽኖ እየቀረበ ነው። የተባበሩት መንግስታት ድርጅት ከባድ ሰብዓዊ ችግር እየተፈጠረ ነው ሲል በትናንትና እለት አስጠንቅቋል። ህወሀት በኤርትራ ላይ ያደረሰውን ጥቃት አጥብቀን እናወግዛለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ተናገሩ። ህወሀት እየተካሄደ ያለውን ግጭት ዓለም አቀፋዊ ለማድረግ የያዘውን ሙከራ እንደሚያወግዙም ገልጸዋል። ህወሀትና የኢትዮጵያ መንግስት ባለስልጣናት ግጭቱን የሚያበርድ ሰላምን መልሶ የሚያሰፍንና የሲቪሎችን ደህንነት የሚያስጠብቅ አስቸኳይ እርምጃ እንዲወስዱ እናሳስባለን ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ አሳስበዋል። ይህ በዚህ እንዳለ በኢትዮጵያ ውጊያው መቀጠሉንና ቅዳሜ ዕለት አስመራ ላይ በህወሀት ኃይሎች የተሰነዘረውን የሮኬት ጥቃት ተከትሎ ብሪታንያ በአስቸኳይ ግጭቱ እንዲበርድ የሲቪሎች ደህንነት እንዲጠበቅ ተማጽኖ አቅርባለች። የብሪታንያ የአፍሪካ ጉዳዮች ሚኒስትር ጄምስ ደድሪጅ በውጊያው ለተጎዱ ሲቪሎች እርዳታ መድረሱን ለማረጋገጥ ከረድኤት ድርጅቶች ጋር በቅርበት እየሰራነን ብለዋል። የሀረሪ ክልል ባካሄደው ፍተሻ ልዩ ልዩ ወታደራዊ ቁሳቁስና ህገ ወጥ የገንዘብ ዝውውር ሰነዶችን መያዙን አስታወቀ። ድርጊቱም ፈጽመዋል ተብለው የተጠረጠሩ አስራ አራት ሰዎች ፍርድ ቤት የቀረቡ ሲሆን ቀሪዎቹ ሶስት ሰዎችም በቀጣይ ይቀርባሉ ብሏል። አዲስ ቸኮል ተጨማሪ አለው። በሐረሪ ክልል የሀኪም ወረዳ ፖሊስ ጥቆማ ያቀረበባቸውና የሚጠረጠሩ የቀድሞ ሰራዊት አባላትና ሌሎችም ግለሰቦች ላይ ብርበራ በማድረግ ልዩ ልዩ ወታደራዊና የገንዘብ ነክ ሰነዶችን መያዙን አስታወቀ። የወረዳው ፖሊስ ጽህፈት ቤት አዛዥ ምክትል ኮማንደር ናስር ከድር በተለይ ለቪኦኤ እንዳስታወቁት በቁጥጥር ስር ከዋሉት መካከል እስከ ኮሎኔል ማዕረግ የደረሱ የቀድሞ መከላከያ ሰራዊት አባላት ይገኙበታል ብለዋል። በአስራ አምስት ግለሰቦች ላይ የቤት ብርበራ አድርገን ክላሽንኮቭ የጦር መሳሪያ፣ ሁለት ሽጉጦች፣ ከሰላሳ ያላነሱ የመከላከያ ሬንጀር ልብስ ከሶስት ግለሰብ ቤት በብርበራ ያገኘን ሲሆን፣ በተመሳሳይ ሁኔታ የተለያዩ ሰነዶች ገንዘብ የሚለዋወጡበት ለህዋትና ለታጋዮች ተብሎ የሚላክ የዶክሜንት እነዚህም ያገኘን ሲሆን፣ ሌላ ደግሞ የገንዘብ ዝውውር ትራንስፈርም ወደ ትግራይ ክልል ከአንድ ሚሊዮን አንድ መቶ ሺህ ብር በላይ የባንኩ ስም ናሽናል ባንክ የማያውቃቸው ትያሜ ያላቸው አካውንታቸው ከአራት ሚሊዮን ብር የሚገመት ገንዘብ ያላቸው ሰዎች አንድ ግለሰብ በቁጥጥር ውስጥ ውሏል። በተለየ ሁኔታ ማለት ነው። በርካታ ሞባይሎች ተይዘዋሉ። አንዱ ግለሰብ ሰባት መታወቂያ ስሙ ሶስት ሰው የሆነ ማለት ራሱ ነው። ሰባቱ ፎቶግራፍ ላይ ራሱ ነው፣ ግን ሶስት ስም ነው ያለው። የያዛቸው መታወቂያ ሰባት ናቸው። የእጅ የውጊያ ሬዲዎች አሉ። የጸረ ሽምቅ ውጊያ መጽሄቶች አሉ። በተመሳሳይ ብዙ ቡኮችና ቼኮች ለጉና ገንዘብ ዝውውር የሚያደርጉበት እና የመዋጮ የሚያደርጉበት ሰነዶችን በዚህ አጋጣሚ ተይዘዋሉ። የወታደራዊ ሬዲዮና የጦር መሳሪያ መነጽርም መያዛቸውን ኮማንደር ናስር አስታውቀዋል። በአጠቃላይ አስራ አራቱ ተጠርጣሪዎች በክብር የተሰናበቱ የቀድሞ ሰራዊት አባላት ሲሆኑ ሶስቱ ግን የውትድርና ታሪክ የሌላቸው ናቸው ብለዋል። ከእነኝም መካከል አንዱ ተጠርጣሪ እብድ መስሎ ሲንቀሳቀስ ተይዞ ምርመራ ሲደረግበት በተንቀሳቃሽ ስልኩ ላይ በይ ሙሉ ከአምስት ሺ ብር በላይ ገንዘብ እንዳለበት ተረጋግጦ ምርመራ እየተደረገበት መሆኑን አስታውቀዋል። የወረዳው ፖሊስ አዛዥ ምክትል ኮማንደር ናስር ህብረተሰቡ በቤት የሚያከራያቸውን ግለሰቦች ማንነት ጠንቅቆ እንዲያጠናና እብድ መስ ይመስለው የተለየ እንቅስቃሴ የሚያደርጉትን ጭምር በንቃት እንዲከታተል መክረዋል። ከፖሊስ ጋር በመቀናጀት እንዲሰራም ነው ያሳሰቡት። ኮማንደሩ ለአሜሪካ ድምጽ ሬዲዮ፣ አዲስ ቸኮል ከድሬዳዋ። ወደ ኢትዮጵያ የኮቪድ-19 ይዞታ ዜና ስንሻገር ደግሞ ባለፈው የ24 ሰዓት ጊዜ ውስጥ 4871 ሰዎች ተመርምረዋል። ከመካከላቸው 533 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። ከመካከላቸው 398ቱ አዲስ አበባ የተመረመሩ ሲሆኑ 66 ኦሮሚያ ክልል፣ 22 ደቡብ ሕዝቦች ክልል፣ 14 ሲዳማ ክልል፣ 12 ከሐረሪ ክልል፣ 11 ከአማራ ክልል፣ 3 ከአፋር፣ 2 ከቤንሻንጉል፣ 2 ከሶማሌ ክልል የተገኙ መሆናቸውን ነው የጤና ሚኒስቴር መረጃ ያመለከተው። ባለፉት የ24 ሰዓት ጊዜ ውስጥ 13 ሰዎች በኮቪድ-19 ሳቢያ ህይወታቸው ማለፉንም የጤና ሚኒስቴሩ ዕለታዊ መረጃ ገልጿል። አራቱ አዲስ አበባ አራቱ አማራ ክልል ሁለት ሰዎች ኦሮሚያ ክልል ሁለት ሰዎች ሲዳማ ክልል አንድ ሰው ድሬዳዋ በሚገኙ የሕክምና ጣቢያዎች ህይወታቸው ያለፈ መሆናቸውንም አያይዞ ገልጿል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት በሰባት ሀገሮች ያንዣበበውን የከበደ ረሃብ አደጋ ለመቀልበስ ከአጣዳፊ ጊዜ ተቀማጭ ገንዘቡ ላይ ትናንት 100 ሚሊዮን ዶላር ወጪ ማድረጉ ተገለጸ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ የተደቀነውን የቸነፈር አደጋ መቀልበስ ይቻላል፣ ነገር ግን ቶሎ በጊዜ መንቀሳቀስ አስፈላጊ ነው ብለዋል። ከማዕከላዊ የአስቸኳይ ጊዜ ፈንድ በዚህ መጠን የበዛ ገንዘብ በአንድ ጊዜ ወጪ ሲደረግ ይህ የመጀመሪያ ጊዜ መሆኑን ነው በመግለጫቸው ያስታወቁት። የተባበሩት መንግስታት መረጃ እንደሚያሳየው የኮሮና ቫይረስ ወረርሽኝ መጥቶ የዓለምን ማህበራዊና ኢኮኖሚያዊ ይዞታ ከማመሰቃቀሉም አስቀድሞ በ55 ሀገሮች ለከበደ ረሃብ የተጋለጡ 135 ሚሊዮን ሰዎች ነበሩ። የተባበሩት መንግስታት ድርጅት ይህ አሃዝ ዘንድሮ መጨመሩን ጠቅሶ አፍጋኒስታን፣ ቡርኪና ፋሶ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ናይጄሪያ፣ ደቡብ ሱዳንና የመን ያለው ሁኔታ አሳሳቢ መሆኑን አስጠንቅቋል። ወጪ ከተደረገው 100 ሚሊዮን ዶላር ውስጥ 80 ሚሊዮኑ ለስድስቱ ሀገሮች እንደሚከፋፈልና 20 ሚሊዮኑ ለኢትዮጵያ የተመደበ መሆኑን አመልክተዋል። የኮሮና ቫይረስ ወረርሽኝ ካመጣቸው መዘዞች ከፍተኛው የረሃብ መስፋፋት መሆኑን የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊው ሎኮክ ለቪኦኤ ገልጸዋል። ስድስቱ አጣዳፊ እርዳታው የሚሰጣቸው ሀገሮች ሁሉም በግጭት በአየር ንብረት መዛባት በሰዎች መፈናቀል ቀውሶች የተጠመዱ መሆናቸውንም አስረድተዋል። ኢትዮጵያን በተመለከተ ደግሞ ዘንድሮ የጣለው የዝናብ መጠን ከወትሮ ያነሰ ከመሆኑም ሌላ የገዘፈ የአንበጣ መንጋ ወረራ እንደገጠማት የተባበሩት መንግስታት ድርጅት ጠቅሷል። በዚያ ላይ የሰሞኑ ትግራይ ላይ የሚካሄደው ግጭት የፈጠረው ውጥረት መጨመሩን ነው የመንግስታቱ ድርጅት ያወሳው። የተባበሩት መንግስታት ቃል አቀባይ ስቴፈን ዱጃሪክ ትናንት በሰጡት ቃል እጅግ የከበደ የሰብአዊ ቀውስ አደጋ ተደቅኗል ብለዋል። የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊው ማርክ ሎኮክ ለቪኦኤ በሰጡት ቃል ላለፉት ሁለት ሳምንታት ከትግራይ የሚገባም ሆነ የሚወጣ ይህ ነው የሚባል የመኪና እንቅስቃሴ እንደሌለና ምግብና ነዳጁ እየተሟጠጠ መሆኑን ገልጸዋል። የኤሌክትሪክ አገልግሎቱም እጅግ ውሱን መሆኑን ከዚያም ተያይዞ የቧንቧ ውሃ አገልግሎት የለም ማለት ነው ሲሉ አክለዋል። በአካባቢው ወዳለው የረድኤት መዋቅር ልንደርስ ካልቻልን፣ ሁኔታው በአፋጣኝ ካልበረደ በብዙ መቶ ሺዎች ሕይወት ላይ የከበደ አደጋ ይደቀናል ሲሉም አክለዋል። በደቡብ ሱዳን ከኮሮና ቫይረስ ወረርሽኙ ወዲህ የምግብ ዋጋ እጅግ በጣም ማሻቀቡን የመንግስታቱ ድርጅት ገልጾ መሠረታዊ የምግብ ግብዓት ለመሸመት በአሁኑ ጊዜ አንድ ሰው በቀን ከሚያገኘው ገቢ ሁለት እጥፍ ገደማ የሚጠጋ የሚያስፈልግበት ደረጃ ላይ እንደተደረሰ የዓለም የምግብ ፕሮግራም ገልጿል። ሌላዋ የአስቸኳይ ወጪው ተረጂ ቦርኪና ፋሶም ግጭቱ እየተቀጣጠለ ሲሆን፣ ከዓለም በፍጥነት እያደገ ባለ የዜጎች መፈናቀል ቀውስ ውስጥ እንደምትገኝ ተመልክቷል። በአለም አቀፍ የኮቪድ-19 ወረርሽኝ ዜናዎች ደቡባዊ አውስትሬሊያ ለስድስት ቀናት የሚዘልቅ ጥብቅ የእንቅስቃሴ ክልከላ ስራ ላይ ያውላለች ይህ የሆነው ዋና ከተማዋ አደላይድ የአዲስ የኮሮና ቫይረስ ተያዦች ቁጥር እየጨመረ መጥቶ 22 ከደረሰ በኋላ ነው ተብሏል በአዲስ ከቤት ያለመውጣት ትእዛዙ ከአንድ ቤት አንድ ሰው ብቻ እንዲወጣ ያም በምክንያት መሆን እንዳለበት ተገልጿል። የፊት መሸፈኛ ጭንብል መጠቀምም ግዴታ ሆኗል። ትምህርት ቤቶች፣ ዩኒቨርሲቲዎች፣ የመጠጥና የምግብ ቤቶች፣ ፋብሪካዎች ከምግብና መድኃኒት አምራቾች በስተቀር ዝግ ይሆናሉ ተብሏል። በሰርጎችና የቀብር ስነስርአቶች ላይ ሰው እንዳይሰበሰብ ተከልክሏል። ይህ በዚህ እንዳለ ደቡብ ኮሪያ 313 አዲስ የኮሮና ቫይረስ ተያያዞች ማግኘቷን ዛሬ አስታውቃለች። ካለፈው ነሐሴ መጨረሻ ወዲህ ከ300 በላይ ተያያዦች ሲገኙ የዛሬው የመጀመሪያ መሆኑ ነው። ጃፓንም ዋና ከተማዋ ቶኪዮ እስካሁን በአንድ ቀን ከተገኙት የኮሮና ተያያዦች ውስጥ ከፍተኛው የሆነው 493 ተያያዦች ዛሬ መመዝገባቸው ተገልጿል። ወረርሽኙ በዓለም ዙሪያ እንደገና እያሻቀበ ባለበት በዚህ ወቅት ፈረንሳይ የኮሮና ቫይረስ ተጋላጮቿ ቁጥር ከሁለት ሚሊዮን እንዳለፈ ተሰምቷል። በዚህም የመጀመሪያዋ የአውሮፓ ሀገር ሆናለች። በኮቪድ-19 ክትባት ዜና ደግሞ በቀዳሚና በመካከለኛ ሙከራ ደረጃ ላይ ያለ ሌላ ክትባት ተስፋ ሰጪ ምልክት ማሳየቱ ተገልጿል። ሳይኖቫክ በሚባል የቻይና ኩባንያ የተሰራው ኮሮንቫክ ለሰባት መቶ በጎ ፈቃደኛ የሙከራ ተሳታፊዎች ተሰጥቶ ምንም ጠንቅ እንዳላሳየና ሰውነታቸው በደንብ እንደተቀበለው መታየቱ ነው የተገለጸው። ቀደም ብሎ በዩናይትድ ስቴትስ ሞደርና ና ፋይዘር የተሰሩ ክትባቶች ከፍተኛ ስኬት ማሳየታቸው መነገሩ የሚታወስ ነው። የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር የኮሮና ቫይረስ መከላከያ ክትባቱ 95 ከመቶ ስኬት ማሳየቱንና ምንም ከባድ የጎንዮሽ ጠንቅ እንዳላስከተለ ገልጾ ከፌዴራሉ መንግስት የመድኃኒት ቁጥጥር ክትባቱ ላጣዳፊ ጥቅም እንዲውል ፈቃድ እንደሚጠይቅ ዛሬ አስታውቋል። በመጨረሻም የእስራኤል የጦር ኃይል ሶሪያ ግዛት ውስጥ በሚገኙ የሶሪያና የኢራን ኢላማዎች ላይ ዛሬ የአየር ጥቃት ማድረሱን አስታወቀ። ጥቃቱን ያደረሰው በጎላን ኮረብቶች ድንበር ላይ ፈንጂዎች ተቀምጠው ከተገኙ በኋላ ለዚያ አጸፋ ለመመለስ መሆኑን ነው የተናገረው። የሶሪያ መንግስት የዜና ማሰራጫ ወታደራዊ ምንጮችን ጠቅሶ ሶስት ወታደሮች እንደተገደሉና አንድ ወታደር ደግሞ እንደቆሰለ ዘግቧል። ጥቃቱን የእስራኤል ወረራ ሲል ነው የገለጸው። የእስራኤል መንግስት በበኩሉ ባወጣው መግለጫ ፈንጂዎቹን ድንበሩ ላይ ያስቀመጡት በኢራን ኃይሎች የተመሩ የሶሪያ ቡድኖች ናቸው ብሏል። በወሰነው የበቀል የአየር ጥቃት የመሳሪያ መጋዘኖችን የጦር ኃይል ግቢዎችን፣ እና የሶሪያ ሚሳይሎችን ደብድበናል ሲል ነው ያስታወቀው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቁንጅታየን፣ ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእረቡ ህዳር 9 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ ጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ዘናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የእለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ መከላከያ ሰራዊት ሕግን ማስከበር ባለ ወታደራዊ ዘመቻ ከተሞችን እየተቆጣጠረ መሆኑን የጦር ኃይሎች ጠቅላይ ታማዦር ሹም ብርሃኑ ጁላ ገልጸዋል። ሰራዊቱ ነጻ ባወጣቸው የራያ አላማጣና አካባቢዎቹ የስልክ የመብራትና የመጠጥ ውሃ አገልግሎት መጀመራቸውን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ገልጸዋል። መስፍን አራጌ ተጨማሪ ዘገባ አለው። በመንግስት የመገናኛ ብዙሀን የተጠቀሱት የጦር ኃይሎች ላይ ታማዦር ሹም ጄኔራል ብርሃኑ ጁላ መከላከያ ሰራዊት በምዕራባዊ ትግራይ ከዳንሻ በአከር አዲ ጎሹ፣ አዲ ሀገራ፣ አዲ ጎዛምን ሰብሮ በትናንትና ሁለት ሽሬን እንደተቆጣጠረ ተናግረዋል። በደቡብ ግንባር ደግሞ ከዋጃ ጀምሮ አላማጣና ኮረምን ተቆጣጥሮ ወደፊት እየገፋ መሆኑን ገልጸዋል። በምስራቅ ግንባርም ጨርጨር መሆኔ ራያ ቆቦና፣ ሌሎች ቦታዎችን በቁጥጥር ስር መዋሉንና የኮንክሪት ምሽጎችንም ሰራዊቱ እንዳፈረሰ አክለው አስታውቀዋል። በሌላ በኩል የአስቸኳይ ጊዜ አዋጅ የመረጃ ማጣሪያ ይፋ ባደረገው መረጃ የህወሓት ቡድን በትግራይ የሚገኙ መሰረተ ልማቶችን እያወደመ መሆኑን ገልጸዋል። ህወሓት በሁሉም አቅጣጫ ወደ መቀሌ የሚያስገቡ አራት ድልድዮችን እንዳፈረሰ የጠቀሰው መረጃ በሽሬና በአክሱም መካከል የሚገኘውን አስፋልት በግሬደር ቆፍሮ ወደ ጉድጓድነት እንደቀየረውም አትቷል። ይህ በእንዲህ እንዳለ መከላከያ ሰራዊት በህወሓት ላይ ወታደራዊ እርምጃ መውሰዱን ተከትሎ ባላማጣና አካባቢዋ ለሁለት ሳምንት ገደማ ተቋርጠው የነበሩ የመብራት የውሃና የቴሌፎን አገልግሎቶች መጀመራቸውን ያላማጣ ጣኗሪ ለአሜሪካ ድምፅ ገልጸዋል። በተቃራኒ እነሱ የአብይ መንግስት ነው ዘግቶት የነበሩ እያሉ ነበር። ከተማዋ ነዛ ከወጣች በኋላ የአማራ አመራሮች ቴሌን መብራት ማስታት ለሆን ሚ ደግሞ በአሙሉ መንግስት ይጠቀምለ ተማ መብራት አለ ውሃም አለ ምን ልዩ አሉና መከላከያ ከተቆጣጠሩ በኋላ ሙሉ አገልግሎት አሁን አግኝተናል። በአላማጣ ከተማ የቀበሌ አምስት ነዋሪ ነኝ ያሉት አስተያየት ሰጪ ከሶስት ዓመታት በኋላ ወደ ትውልድ ቀያቸው መመለሳቸውን ተናግረዋል። ከዛ በፊት አለማጣ መግባት አንችልም። ከጦርነቱ በኋላ አለማጣ ራያ አካባቢ ነዛ ከወጣች በኋላ አሁን ከሶስት የት ነበረ የነበሩት እስከዚያ ከተማ ነበር ምንኖሩ። ስለዚህ በሰላሳ ኪሎ ሜትር ርቀት ባለች የትውልድና የእድገት አገሮት ላይ ተመልሰው ለመምጣት ሶስት አመትን ጠብቀዋል ማለት ነው። ሶስት አመት እኛ እኛ ከዛ ጠብቅ ያሉ ከዛ በላይም ነበሩ። አሁን አለማጣን እንዴት ነው ያገኘዋት? አለማጣ አሁን ስትም ሰላም ነው። የአካባቢ ሰው ነው የሚኖረው፣ በሚፈልገው ሰው እጅ ብርታለች፣ ሰላም ነው። ሰላማዊ ነው ነዋሪው። መከላከያ ሰራዊት፣ የአማራ ልዩ ኃይል ኃይልና ሚኒሻው አካባቢውን ከመቆጣጠሩ በፊት በሕወሓት ቁጥጥር ስር ውለው እስር ቤት የነበሩ ሰዎች እየደረሱበት አለመታወቁ እንዳሳሰባቸውም ጠቁመዋል። ለምሳሌ አሁን ንጉሥ የሚባል አለ በቅጥያፉ አሸር የሚባል ትሆኑ ወይም የምትባል ልጅ ያለች እና ጠቅላላ ደግሞ በመላ አላማጣ ከተማ የነበሩት እስር ቤት ውስጥ ገጠር ወረዳ ከተማ ወረዳና ማረሚያ ቤት ጠቅላላ ያሉት አሳሪዎች የት እንዳሉ አይታወቅም። አሁን የአማራ ፖሊስ ጸጥታ ጥር የተረከባቸው ባዶ ነው የተረከባቸው ማረሚያ ቤቶች ማረሚያ ቤት ጠቅላላ ይታ የነበሩ ታራሚ ባዶ ቤት። የአካባቢውን ሰላም ለማስጠበቅ ከጸጥታ ኃይሉ ጋር ተቀናጅተው እየሰሩ መሆኑን አስረድተዋል። እዚህ ሀገር ተወላጆች የተሰባሰብን እየተሰበሰብን በየክፍለ ከተማችን በየቀበሌው ማለት ነው በየዞን አንዳንድ። በዚህ አጋጣሚ ዘረፋዎች እንዳይኖሩ፣ ጠብ እንዳይኖር፣ ሌላ በጎን የገቡ በጎን በሚያፈልጥ እነሱ ልዝራ ይቻሉ እነሱን ጠቅለን እያወጣን እየጠቆምን እያስያዘን ነው። ተመዘገቡ በተባሉት የጦር ሜዳ ድሎችም ሆነ በስር የነበሩ ዜጎች የደረሱበት አልታወቀም የሚለውን ስጋት የስልክ አገልግሎት መቋረጥና አካባቢው በጦርነት ውስጥ በመሆኑ ከትግራይ በኩል ምላሽ ለማካተት አልተቻለም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ኤርትራና አማራ ክልል ሰራዊት እንዲሁም አፍሪካዊ ያልሆነ ኃይል በትግራይ ሕዝብ ላይ ጥቃት እየፈጸሙ ናቸው ብለዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል በዛሬ ዕለት በሰጡት ማብራሪያ በኢትዮጵያና ና በኤርትራ መንግስታት ሰራዊት በሚያዙት ከተሞች ንጹሀን ወገኖች ላይ በግፍ ጭፍጨፋ እየተፈጸመ ነው፣ ንብረትም እየተዘረፈ ነው በማለት ገልጸዋል። የኤርትራ መንግስት በዚህ ጦርነት ውስጥ የለሁበትም ማለቱ ይታወሳል። ሙልጌታ አጽብሐ ዝርዝር አለው። በትግራይ ክልል እየተካሄደ ያለው ጦርነት ሁለት ሳምንት አልፎታል። በሂደቱ አስመልክቶ ማብራሪያ የሰጡት የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ሰራዊት በጀግንነት እየመከተ ይገኛል ያሉ ሲሆን ይህ በቀጣይ የሚተረክ ይሆናል ብለዋል። በአሁኑ ጊዜ ውጊያው ከኢትዮጵያ መንግስትና የአማራ ክልል ጋር የነበረው የኤርትራ መንግስትም ተጨምሮበት እየቀጠለ ይገኛል ያሉ ሲሆን፣ በቅርብ ጊዜ ደግሞ አፍሪካዊ ያልሆነ ኃይል እየተሳተፈበት ይገኛል ብለዋል። አፍሪካውያን የሌላቸው የጦር መሳሪያ ሰው አልባ አውሮ አውሮፕላን በመጠቀም ጥቃት እየተፈጸመ ነው ያሉ ሲሆን የሀገሪቱ ስም ግን አልጠቀሱም። በክልሉ መገናኛ ብዙኃን ግን በጦርነቱ የተባበሩት አረብ ኤምራትስ እጅ እንዳለ እየተገለጸ ይገኛል። ዶክተር ደብረጽዮን በንግግራቸው ህዝቡ ወረራ እየተፈጸመባቸው ካሉ አካባቢዎች ራሱን ለማዳን እየተፈናቀለ ይገኛል ብለዋል። ለተፈናቃዮችም በትብብር ልናግዛቸው ይገባል በማለት ነው የገለጹት። ሌላ በማብራሪያቸው ያነሱት ጉዳይ ደግሞ በንጹሐን ዜጎች ላይ ጥቃት እየተፈጸመ መሆኑን ነው። በትናንትናው ዕለት በሽረ እንዳስላሴ ከተማ ከተማ አካባቢ በተካሄደ ጦርነት ከባድ የጦር መሳሪያ ወደ ከተማው ህዝብ እየተተኮሰ ነበር በማለት ነው የገለጹት። በተጨማሪ ደግሞ ትናንት የኢትዮጵያ ሰራዊት በሽረንዳ ስላሴ ከተማ ወጣቶች ገድለዋል በማለት ነው የከሰሱት። በራያ በኩልም ሰፊ ወረራ እየተካሄደ ነው ብለዋል ዶክተር ደብረጽዮን ገብረ ሚካኤል። በተመሳሳይ በሌሎች የክልሉ ከተሞች የኢትዮጵያና የኤርትራ ሰራዊት ህዝብ እያንገላቱ እየጨፈጨፈ ይገኛል በማለት ነው የወነጀሉት። በተጨማሪም የኤርትራ ሰራዊት በተለይ ንብረት እየዘረፉ ናቸው። ይህም የትግራይ የኤርትራ ህዝቦች ትስስር ለማበላሸት ሆን ተብሎ እየተፈጸመ ያለ ነው በማለት ነው የገለጹት። እየተፈጸሙ ያሉት ተግባራት ዓለም አቀፍ ማህበረሰብ ሊኮንኑት ይገባል በማለትም ገልጸዋል። ለትግራይ ህዝብ፣ በተለይ ወጣቱ ወረራ ሊመክት ይገባል በማለት የክተት ጥሪ አስተላልፈዋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም መስፍን አራጌና ሙልጌታ ጽዋሃን እናመሰግናለን። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። በዘገባው ላይ ክልሉ የተባበሩት አረብ ኤምሬትስ እጁ እንዳለ የተጠቀሰውን በተመለከተ ተጨማሪ ማጣሪያዎችን ለማድረግና ምላሽ ለማግኘት አልተቻለም። በዚህ ጉዳይ ላይ ምላሽ የሚሰጥንን አካል እንዳገኘን እናስደምጣችኋለን። የትንታኔው መጽሄት ይቀጥላል። በኢትዮጵያ የፌዴራል መንግስትና በህወሀት መካከል የተቀሰቀሰው ጦርነት በዲያስፖራ ባሉ ኢትዮጵያውያን እና ትውልድ ኢትዮጵያ መካከል የተጋጋሉ ንግግሮችን አስነስቷል። በማህበራዊ መገናኛዎች የሚካሄደው የቃላት ውርወራም የጠነከሩ የሀሳብ ልዩነቶችን እያስተናገደ ነው። ሁኔታው እንዲያውም በአንዳንድ አጋጣሚ ጓደኝነትን እስከ ማሻከር እንደደረሰ ይስተዋላል። ማርታ ቫንደር ቮልፍ ሁኔታውን ከለንደን ለመቃኘት ሞክራለች። ሰለሞን አባተ ያቀርበዋል። ሜላት ተስፋይ ጦርነት መቀስቀሱን እንደ ሰማች ትግራይ ውስጥ ያሉ ቤተሰቦቿ ጉዳይ በእጅጉ እንዳሳሰባት ትናገራለች። ሀሳቦቿን ማኅበራዊ መገናኛዎች ላይ ማስፈር ጀመረች። እንግሊዝ ውስጥ የሚገኙ የኢትዮጵያ ዳያስፖራ አባላትም ለሀሳቦቿ መልስ ይሰጡ ነበር። ያወጣቻቸው መልእክቶች እንዳስቀየሟቸው የገለጹላት እንዳሉም ተናግራለች። ሜላት ፌዴራል መንግሥቱ ጥቃት መክፈቱን አትደግፍም። አንዳንድ ጓደኛ አድርጋ ይዛቸው የነበሩ ሰዎች ይሰጧት የነበሩ ሐሳቦች እንዳስደነገጧትም ገልጻለች። በእኔም በቤተሰቤም ላይ ተጽዕኖ አሳድሯል። ጦርነቱ እንዲቀጥል የሚገፉ ብዙ ሰዎች አሉ። ብዙዎቹም ከመገናኛ ገጾች ላይ ሰርዣቸዋለሁ ወይም ጓደኝነቴን አቋርጬ አንፍሬ እንዳደርጊያቸዋለሁ። ወትሮ እቀርባቸው የነበሩ ሰዎችን አሁን እየሸሸው እየራኳቸው ነው፣ በግላጭ ሳልገነዘበውም ቢሆን ሁኔታው በእኔም ላይ ተያያዥ ተጽዕኖ እያሳደረ ነው። የሚላኩላት የቁጣ መልእክቶች ሜላትን ኢንተርኔት ላይ ከመጻፍ እንዳልገቷት ትገልጻለች። በዳያስፖራ ያለው ኢትዮጵያዊና ትውልደ ኢትዮጵያ ሁለት ሚሊዮን ተኩል ይሆናል ተብሎ ይገመታል። ከትውልድ ሀገሩ ጋር በዘመድም በገንዘብም ያለው ግንኙነት እንዳለ ሆኖ መደራጀቱና በኢንተርኔት ላይ የሚያካሂዳቸው ዘመቻዎችም ቀላል የሚባሉ አይደሉም። በሀገራቸው ጉዳይ በንቃት ከሚንቀሳቀሱ ኢትዮጵያውያን መካከል ለንደን ያለችው ሰራ ይድል ነሳው ማህበራዊ መገናኛዎች ላይ የሚስተዋለው መወራወርና ንትርክ መበርታት በምታወጣቸው ጽሁፎችና መልእክቶች ላይ እንድትጠነቀቅ ያደረጓት መሆኑን ትናገራለች። አንዳንዴ ሀሳቦቼን ማህበራዊ መገናኛዎች ላይ አሰፍራለሁ። ከዚያ በመልእክት መቀበያ ሳጥኔ መልእክቶች በቀጥታ ይደርሱኛል። እንዲህ ማለት አልነበረብሽም፣ ያንን ማለት አልነበረብሽም የሚሉ አስተያየቶች ናቸው። እኔ በቀጥታ ባሰፈርኳቸው ሀሳቦች ላይ የሚያነጋግሩኝ ሰዎች አዎንታዊም አሉታዊም መልእክቶች ያሏቸው ናቸው። እኩል እኩል ማለት እችላለሁ። በኢትዮጵያ ዳያስፖራና በሚዲያ ላይ አተኩረው የሚሠሩት አዜብ ማዴቦ በሳውዘርን ካሊፎርኒያ ዩኒቨርሲቲ ለፒኤችዲ እየተዘጋጁ ነው። በዳያስፖራ ያለው ኢትዮጵያዊ በሀገሪቱ ችግሮች ላይ እውቀት እንዲኖር ማድረግ እንደሚችል ይጠቁሙና አሁን ማኅበራዊ መገናኛዎች ላይ የሚታየው ግን የተወሳሰቡ እውነታዎችን በተሳሳቱ መንገዶች የሚስሉ እጅግ የወረዱ ንግግሮች እንደሆኑ ይጠቁማሉ። ኢንተርኔት ላይ የምናገኘው ነገር መከፋፈል የበዛበት የጎሳ ማንነትን የፖለቲካ ጉዳይ ያደረገ ነው። ዳያስፖራው ከገባንበት የጎሳ ፖለቲካ አረንቋ እንድንወጣ ይልቅ ሀገሪቱ የጋራ የሆነ ማንነታችንን፣ ትግሎቻችንንና ተስፋዎቻችንን የምታንጸባርቅ እንድትሆን ማድረግ የሚያስችለንን መንገድ ማግኘት አለብን። አሁን ዳያስፖራው ማህበራዊ መገናኛዎች ላይ የሚያደርገው ምልልስ ወደ ባሰ ጸብ መንደርደርን የሚያበረታታና ይበልጥ እንድንጎዳና እንድንቆስል የሚያደርገን ነው። ውጊያው በቀጠለ መጠን ከኢትዮጵያም ደፋ አልፎ ወደ ጎረቤትም እየፈሰሰ ነው። ሕወሓት ኤርትራ ላይ የሚሳኤል ጥቃት መድረሱ ተዘግቧል። ከሃያ ሺህ በላይ ኢትዮጵያውያን ድንበር አቋርጠው ወደ ሱዳን ተሰደዋል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር ሱዳን ባለፈው አንድ ሳምንት ውስጥ በቀን ከአራት ሺህ በላይ ኢትዮጵያውያን ስደተኞችን እየተቀበለች መሆኑን አስታወቀ። ከዚህ በተጨማሪም በትግራይ ክልል የሚገኙ አራት የስደተኛ ካምፖች የሚኖሩ ከ አንድ መቶ ሺ በላይ ኤርትራውያን ስደተኞችም ጉዳይ እንዳሳሰባቸውና በተለይም ጦርነቱ ባለበት አካባቢ የሚገኙ ስድስት ሺ አምስት መቶ ኤርትራውያን ለዳግም ስደት ይጋለጣሉ የሚል ስጋት እንዳላቸው የድርጅቱ ዋና ቃል አቀባይ ባባር ባሎች ለአሜሪካ ድምጽ አስታውቀዋል። ኤደን ገረመው የመንግስታቱ ድርጅት የስደተኞች ጉዳይ የውጭ ግንኙነት ኃላፊ ሶፊያ ጄሰንን አነጋግራ ተከታዩን አሰናድታለች። ከባለፈው አንድ ሳምንት ጀምሮ እስከ ዛሬ ድረስ በትግራይ ክልላዊ መንግስት ህወሀትና በኢትዮጵያ ፌዴራላዊ መንግስት መካከል የተፈጠረውን ጦርነት በመሸሽ ኢትዮጵያውያን ስደተኞች ወደ ጎረቤት ሀገር ሱዳን መትመማቸውን ቀጥለዋል። ይሄ ታዲያ በኢትዮጵያ ታሪክ ውስጥ ከነበረው ድርቅና የእርስ በርስ ጦርነት በኋላ ባለፉት ሶስት አስርት ዓመታት ውስጥ ለመጀመሪያ ጊዜ የተፈጠረ ነው። የተባበሩት መንግስታት ድርጅት የሱዳን የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀ ጆንሰን ታይቶ በማይታወቅ ሁኔታ እለት ዕለት ከአራት ሺህ በላይ ሰዎች በእግርና የተለያዩ መጓጓዣዎችን በመጠቀም እየተሰደዱ መሆኑን ገልጸው እስከ ትላንትናው ምሽት ድረስም ሀያ ዘጠኝ ሺህ ስድስት መቶ ሰዎች መመዝገባቸውንና ይሄ አሃዝም እየጨመረ መሆኑን ይገልጻሉ። ፓስት ዊክ ዊ ሃድ ኦን አቨሬጅ ፎር ታውዘንድ ዴይሊ አራይቨልስ Uh, in Sudan from Ethiopia. And the latest figures, we had 29,600 registered uh, as of yesterday evening. ባለፉት ጥቂት ቀናት ውስጥ አራት ሺህ ስደተኞችን ስንቀበል ቆይተናል። እስከ ትላንት ማታ ድረስም ሀያ ዘጠኝ ሺህ ስድስት መቶ ስደተኞችን መዝግበናል። ይሄ አሀዝ ዛሬ ይጨምራል። ምክንያቱም እስካሁን ድረስ ስደተኞች እየመጡ ነው። አብዛኞቹ በሐምዳይት ድንበር በኩል ነው ወደ ሱዳን እየገቡ የነበረው። ሌላው አዲስ መረጃ ደግሞ ከሰኞ እለት ጀምሮ ስድስት መቶ የሚሆኑ ስደተኞች የአባይ ወንዝን ተሻግረው ከደቡባዊ ሱዳን አቅጣጫ መምጣት መጀመራቸው ነው። ይሄ በጣም የሚያሳዝን ጉዳይ ነው። ይሄ የሚያሳየው ግጭቱ እየተስፋፋ መሄዱን ነው። ካለፈው አርብ ጀምሮም ስደተኞችን ወደ ኡምላ ኩባ ጣቢያ እያዘዋወርን ነው። ይሄ አሁን ካሉበት በአውቶቡስ የ14 ሰዓት መንገድ ነው። እስከ ትላንት ድረስም 4100 ሰዎችን አዘዋውረናል። ይሁን ይሁንና ጣቢያው ማስተናገድ የሚችለው 6500 ሰዎችን ብቻ ነው። ስለዚህም በቅርቡ እንደሚሞላ እንጠብቃለን። ብለን ለማዳረስ እየሰራን ነው። ማክሲሙም 6500 ኤክስፐክቲንግ ቱ ቢ ፉል ዊዝኢን ፊው ደይስ ሶፊያ ጀንሰን የስደተኞቹ ቁጥር እለት እለት መጨመሩ ተጨማሪ የስደተኛ ጣቢያዎችን ለመክፈት የሚያስገድድ በመሆኑ በጉዳዩ ላይ ከሱዳን መንግስትና ከአጋር ተቋማት ጋር እየተወያዩ መሆኑን ገልጸው በአንድ ሳምንት ጊዜ ውስጥም እጅግ ብዙ ግብረሰናዊ ተቋማት የእርዳታ እጃቸውን እንደዘረጉም ያስረዳሉ ብ ብዙ አጋር ድርጅቶች እያገዙን ነው። የዓለም የምግብ ድርጅት በሁሉም ማዕከሎችና መሸጋገሪያዎች ምግብ እያቀረበልን ነው። ሙስሊም ኤድም በስደተኛ መሸጋገሪያ ድንበሮች ላይ ምግብ እያቀረበ ይገኛል። አሁን ደግሞ ኤምኤስኤፍ መጥቷል። ይህም ስደተኞቹ የሕክምና አገልግሎት እንዲያገኙ እያገዘ ነው። ዩኒሴፍ እና እኛም ትልልቅ የውሃ መያዣዎችን በመጠቀም የውሃ አቅርቦት አቅርቦት እንዲኖር እየጣርን ነው። በተጨማሪም ብርድ ልብስ፣ ምንጣፍና የፊት መሸፈኛ ጭም በሌላ በኩል በአፍሪካ ኢትዮጵያን ጨምሮ ለስድስት ሀገራት የመንግስታቱ ድርጅት የሰብአዊ ጉዳዮች ዋና ኃላፊ የሆኑት ማርክ ሎኮክ ለአሜሪካ ድምፅ እንዳስታወቁት በጦርነቱ በትግራይ ክልል ሙሉ ለሙሉ የመሰረተ ልማት አገልግሎቶች መቋረጣቸውን ተከትሎ ከባድ የሆነ ሰብአዊ ቀውስ እንደሚፈጠር በመግለጽ የስደተኞቹ ጉዳይ የቀውሱ ቅምሻ ነው ይላሉ። ከዚህ ቀደም በትግራይ ሀራ በሚሊዮን የሚቆጠሩ ሰዎች እርዳታ ያገኙ ነበር። አሁንኛ ወደ ትግራይ መግባት አልቻልንም። በእርግጥ ትግራይ ውስጥ አሁንም የስራ ባልደረቦቻችን አሉ። ነገር ግን ከጦርነቱ ጋር መስራት አልቻሉም። በዋናነት ላለፉት ጥቂት ሳምንታት ወደ ትግራይ እየገባ ምንም አይነት የምግብ አቅርቦት የለም። ነዳጅ የለም። ኤሌክትሪክ ኃይል አቅርቦትም የለም። በመቀሌና በአክሱም ከተሞች ውሃ የለም። ይሄ ደግሞ በመቶዎችና በሺዎች የሚቆጠር ሞትን ሊያስከትል ይችላል። ወደ ስደት የወጡት ሰዎች በአጠቃላይ ለሰብአዊ ቀውስ ተጋላጭ ከሆኑት አንጻር ኢምንት ናቸው። በሱዳን የተባበሩት መንግስታት የስደተኞች የውጭ ጉዳይ ግንኙነት ኃላፊ ሶፊያ ጀንሰን አሁን ባለው አካሄድ ከቀጠለ በአንድ ወር ጊዜ ውስጥ ስደተኞቹ ሀምሳ ሺህ እንደሚደርሱ ገልጸው ጦርነቱ ካልቆመና ሁኔታዎች ካልተሻሻሉም በቀጣይ አምስት ወራት ጊዜ ውስጥ ከሁለት መቶ ሀምሳ ሺህ በላይ ስደተኞች የሱዳን ድንበርን ይሻገራሉ ተብሎ እንደሚጠበቅም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋ 10 DC. ኤደንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የመጀመሪያው ኃላፊነት የክልሉን አስተዳደር መልሶ ማዋቀር ነው ሲሉ በትግራይ የተቋቋመው ጊዜያዊ አስተዳደር ዋና አስፈጻሚ ተናግረዋል። በፌዴሬሽን ምክር ቤት ውሳኔ የተቋቋመው የዚህ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ለአሜሪካ ድምጽ እንደገለጹት የክልሉ ምክር ቤትና ካቢኔ እንደገና ይዋቀራሉ። መንግስት እያካሄደ ካለው ዘመቻ በኋላ ክልሉ የሚመራበት ቻርተር መዘጋጀቱን አብራርተዋል። በትግራይ ክልል የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት ዶክተር ሙሉ ነጋን በስልክ ያነጋገራቸው እስክንድር ፍሬው በቻርተሩ ተካተቱ የተባሉ ነጥቦችን መነሻ አድርጓል። ጥቅምት 28 2013 ባካሄደው አስቸኳይ ስብሰባ ነው የፌዴሬሽን ምክር ቤት የትግራይ ብሔራዊ ክልልን በጊዜያዊነት የሚያስተዳድር ለፌዴራል መንግስቱ ተጠሪ የሆነ አስተዳደር እንዲቋቋም የወሰነው። ይህ ውሳኔ የህገ መንግስቱን አንቀጽ 629ና የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን አዋጅ ቁጥር 359 ዝባር 1995 መሰረት ያደረገ መሆኑንም የፌዴሬሽን ምክር ቤት አስታውቋል። ይህንን መነሻ ያደረገው የሚኒስትሮች ምክር ቤት በበኩሉ በትግራይ ብሔራዊ ክልል የተቋቋመውን ጊዜያዊ አስተዳደር አስመልክቶ ተግባራዊ የሚሆን ደንብ ማጽደቁ ይታወሳል። በዚህ ደንብ መሰረትም ነው ዶክተር ሙሉ ነጋ ካህሳይ በክልሉ የተቋቋመው ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው የተሰየሙት። ዋና ስራ አስፈጻሚው ዶክተር ሙሉ ነጋ ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ የመጀመሪያው ኃላፊነት የክልሉን የአስተዳደር መዋቅር መልሶ ማደራጀት መሆኑን ተናግረዋል። በትግራይ ክልል የተካሄደው ምርጫ በፌዴራል ምክር ቤት ተቀባይነት እንደሌለው የገለጹት ዶክተር ሙሉ የክልሉ ምክር ቤትና ካቢኔ እንደ አዲስ እንደሚዋቀሩም ነው የጠቀሱት። ከክልል ካቢኔ እስከ ዞን ድረስ የኃላፊነት ምደባ እንደሚኖርም አስረድተዋል። ዶክተር ሙሉ እንዳሉት የወረዳና የቀበሌ ምክር ቤቶች ባሉበት ይቀጥላሉ። በዚህ እርከን ላይ በሚገኙ አስፈጻሚ አካላት ላይ ግን የፍተሻና የማስተካከያ ስራ ይሰራል። ጊዜ አስተዳደሩ የሰላምና ጸጥታ ጉዳይን ጨምሮ ሌሎች ተያያዥ ኃላፊነቶችን እንደሚወጣ ማብራር ማብራርተዋል ከፍትህ ማስተዳደር ጥርቅ መስተዳደር ስንል ህዝቡ ባለፉት አመታት በጣም የፍትህ ጥማት ያለበት ህዝብ ነው። የመልክ ከማስተዳደር ችግር የነበረበት ህዝብ ነው። ስለዚህ ይህን ለማስተካከል ምን ምን እርምጃዎች ይወስዳሉ እንዴት ስንሄድበታል ደሚል በስነተቃቸዋል። ለምሳሌ ከፍትህ አኳያ በፖለቲካ መዳሩ መጥፋት ምክንያት ባመለከታታቸው የታሰሩ ይኖሩ ይችላሉ የፖለቲካ አመለካከታቸው እነዚህ ሰዎች ካሉ ግብረ ሀይል አቋቁሞ በፍጥነት መፍትሄ መስጠት ያስፈልጋል። ሌላው በአጠቃላይ የፍትህ ስርዓቱ ለህዝቡ በሚጠቅም መንገድ ማስተካከል እንዴት እንሄዳለን፣ በክልሉ መልካም ማስተዳደር እንዴት ማስፈል ይቻላል የሚሉ ነገሮች እንደዚህ ያለ ይቀጥላል። በጣም ወደ ስምንት የሚሆኑ ዝርዝር ጉዳዮች የሚያካትት ነው። በተለይ የግዛ ስጋደረቡ የተቆጣጣቸ ያሁኑት ማለት ነው። ዶክተር ሙሉ እንግዲህ በቻርተሩ መሰረት ይህ ጊዜያዊ አስተዳደር በቀጣይ ኢትዮጵያ ውስጥ አገር አቀፍ ምርጫ እንግዲህ የክልል ምክር ቤቶችን ጨምሮ ማለት ነው፣ እንዲሁም የፌዴራል ፓርላማን ጨምሮ እስከሚካሄደው አገር አቀፍ ምርጫ ነው የሚቆየው። ምን ያህል እድሜ ነው የሚኖረው አጠቃላይ ጊዜያዊ አስተዳደሩ? እንግዲህ ያው በዚህ በፌዴሬሽን ምክር ቤት ውሳኔ መሰረት አነስተኛው ስድስት ወር ነው የሚሆነው። ይህ ማለት በእኛ እሳቤ ይህ ጊዜያዊ አስተዳደር በክልሉ በተለይ ፍትሀዊ ተአማኒ ዲሞክራቲክ የሆነ እና በጣም አሳታፊ የሆነ ምርጫ በማካሄድ ህዝቡ በራሱ የመረጠውን አመራሮች የሚተዳደርበት መንግስት እስከሚመስለ ድረስ ይህን ማሻገር ስራ ነው። ዋናው ስራው ለዚህ በተለይ ስድስተኛው ሀገራዊ ምርጫ ሳካ እንዲሄድ አንዱ የዚህ ጊዜ አስተዳደር የተጎታታጨ ነው ኃላፊነት ነው። ስለዚህ ይሄ የፖለቲካ ፓርቲዎች ነጻ ሆነው ህግን አክብረው ለህዝቡ ሀሳባቸውን አቅርበው ህዝቡ ለመጀመሪያ ጊዜ ሊሆን ይችላል በራሱ ሳይሸማቀቅ ሳይፈራ ነጻ ሆነው የመሪዎች የሚመርጥበት ይሆናል ነው። ስለዚህ በዚህ በመረጠው መስተዳደር የሚተዳደር እንዲሆን ይችን ማሻገር ነው። አሁን የጊዜ ማስተዳደሩ ስራ በመከላከያ ሰራዊቱ በተያዙ አካባቢዎች ዶክተር ሙሉ መዋቅር እንደምትዘረጉ ገልጻችኋል። ከስር ከስር ነው የአስተዳደር መዋቅር እየዘረጋችሁ የምትሄዱ ውስጥ ወይስ ህግ የማስከበር ዘመቻው ከተጠናቀቀ በኋላ ነው? በአንድ ላይ ነው ይሄ ስራ የሚሰራው። አሁን እኛ ኦልሬዲ ዝግጅት ይጨርሰናል። እስካሁን ድረስ ዝግጅት እያደረግን ነበር ና ይሄ ከሚመለከታቸው በተለይ ግልጽ መሆን ያለበት በክልሉ የአስቸኳይ አዋጅ ግብረ ሀይል አለ የጊዜው አስተዳደሩ ከዚህ ጋር ተቀናጅቶ የሚሰራ ይሆናል። በሚቸል ከሌሎች አግባብነት ያላቸው የፌዴራል ተቋማት ጋር በጋራ ነው የሚሰራው። ስለዚህ እንቅስቃሴ ይጀምራል። አሁን በቅርብ ጊዜ በተለይ በዚህ መጫወት የትግራይ አካባቢዎች ብዙ ስራዎች ይሰራሉ። የሪሀብሊኬሽን ስራዎች ይሰራሉ። መልሶ የመደራጀት የመንግስት ማቁር ወደነበረበት የመለስ ስራዎች ይሰራሉ። ሌላው የሰላም ጸጥታም እንዳልኩት ስራዎች ይሰራሉና ይህ በተቀናጀ መልክ ጊዜውን ሲዳብር ክልሎች በለስቶ ያቅበትሬ ደግሞ ጊዜ የአስቸኳይ አዋንች ግብረ ኃይል ጋር በመሆን አሁን በቅርብ ጊዜ ወደ ስራ ይገባል። ስለዚህ ከስር ከስር የሚሰራል አሁን እንደምናየው ደግሞ እንትኑ እየሰጠን ነው ያለው ሌ ጊዜ የማስከብሩ እርምጃ በጥሩ ሁኔታ ያየ ስለሆነ ከዚህ አኳያ አጠቃላይ ትግራይ ነፃ ከወጣም ወዲያው በፍጥነት ወደ ስራ እንገባለን። ግን አሁን ከስር ከስር ያን ስራ ለመስራት ዝግጅታችን ያጠናቀናል። ከህወሓት በኩል እንግዲህ ይህንን ጊዜያዊ አስተዳደር በተመለከተ የተሰጡ አስተያየቶች አሉ። ትግራይ ከዚህ በኋላ በምስለኔ አትተዳደርም የሚለው ይገኝበታል። ምንድ ነው በዚህ ላይ የርሰው አስተያየት ዶክተር ሙሉ? ይሄ እንግዲህ ምስለኔ ማለት ከአሁን በኋላ ትግራይ እንግዲህ ከሌላ የመጣ ሰው አይደለም፣ ሁሉም የዛ ተወላጅ የሆነ ነው። እንግዲህ አሁን በጊዜያዊ አስተዳደር ኮሚቴ ገባው አብዛኛውም ከምንምናቋቁመው ከዛ ክልል ውስጥ ነው አብዛኛው ከአዲስ አበባ የሚሄድ ጉዞ አደለም። ነገር ግን እንደሚታወቀው ይጀመር ህወሓት ይሄን አይነት ተፊገር ለመናገር የሞራልም የለበትም። ማለት ህዝቡ ራሱን በትክክለኛ በዲሞክራሲ አካሄድ ራሱን ሳይፈራ ሳይሱማገት መርጦ ነጻ ሆነው አሳታም በሆነ መንገድ እስካሁን ድረስ የመድን አላገኝ ለምን ላለፉት አመታት የፖለቲካ ምህዳር በጣም ጠባብ ነው በኩር ነው።

በትዕግስት ሆነ ሰፊነት ሁሉ ጠጣ ሲያጠፋ የቆየ ድርጅት ነው። ስለዚህ ያን እግል አልጠቀሙም። ያን እግል ቢጠቀምሮ አንተ ፌደራል መንግስት ወደዚህ ወደ ምለ የገባው ግልጽ ሆን ያለበት ተገዶ ነው የገባው ና አሁን እዚህ ላይ መጨረሻ ሰዓት ላይ ህግ የማስከበር እርምጃ ተወስዶ ህዝቡ የግድ የመንግስት ሰርቪስ መንግስት አለበት። የዚህ የመስራት ጋፕ ክፍተት መሞላት አለበት። እዚህ መንግስት እያደረገ ያለው አይ ቲንክ ትክክለኛ አካሄድ ነው። ይሄ ጊዜያዊ አስተዳደር ለዘላለም ሚቆይ አይደለም። ይሄ ጊዜያዊ አስተዳደር በክልሉ ይሄ ስድስተኛውን ሀገራዊ ምርጫ በተያገለት የሚኒስትሬዳ በሰኪ የተካሄደው ህዝቡ ራሱ በመረጠው ነጻ የሆነ በጣም ፍታዊ የሆነ ምርጫ ካሄደው የሚተዳደርበት ስርዓት ለማምጣት ነው። ይህ ማለት ትክክለኛ ዲሞክራሲ ነው። ይህ ነው ትክክለኛ ህዝቡን የማስተዳደር ፍትህ የሚያገኝበት ስርዓት ቢመጣው እንጂ፣ እነሱ በሚሉት እኔ በውቁላለ በሚል አካሄድ እስካሁን ድረስ ለትግራይ ህዝብ ወደ ጉዳት ወደ ጥፋት ወደ እልቂት ነው የተለሞተ ያሉት ና በዚህ መልክ ነው እኔ በበኩሌ የማየው። የመጨረሻ ጥያቄ አላርገው እንግዲህ እርሶን፣ ቅድም ነክተውታል፣ የአስቸኳይ ጊዜ አዋጅ በትግራይ ክልል እንግዲህ የህዝብ ተወካዮች ምክር ቤት በቅርቡ ባካሄደው ስብሰባ በትግራይ ክልል ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማውጣቱ ይታወሳል። በአንድ በኩል የአስቸኳይ ጊዜ አዋጁ አለ፣ በሌላ በኩል እርሶዎ የሚመሩት የትግራይ ክልል ጊዜያዊ አስተዳደር አለ። ሁለቱ እንዴት ነው ተቀናጅተው የሚሄዱት? በአስቸኳይ ጊዜ አዋጅ ስር ነው አሁን እንግዲህ ጊዜያዊ አስተዳደሩ ስራውን የሚያከናውነው ማለት ነው? ይህን ያብራሩልኝና በዚህ ላብቃ። ጊዜያዊ አስቸኳይ አዋጁ በጣም አስፈላጊ ነው። ለምን በክልሉ ለመጀመሪያ ጸጥታ፣ ሰላም መረጋጋት አለበት። ይህ ይሄ በጣም ቁልፍ ጉዳይ ስለሆነ ጊዜው አስተዳደሩ የሚያግጠው ነገር የለም ከጊዜያዊ በአስቸኳይ አስቸኳይ ጊዜው አስቸኳይ አዋጁ ዝብር ሀይል ጋር ተቀናጅቶ ነው የሚሰራው። አብሮ ስለሚሰራ ስራዎች በዚህ ጉዳይ ላይ የተሳኩ ይሆናል ብለን የምናስበው ምክንያቱም ከዚህ ውጭ ብዙ የአክሲ ሀይል ሌላም ከጸጥታ ጋር የተጠራቸው ችግሮች ኮንትሮል ለማድረግ ይሄ የተቀናጅቶ መስራቱ አይም ተገቢ ብዬ ነው የማስበው። የፌዴሬሽን ምክር ቤት ጥቅምት 28 ቀን ያካሄደው አስቸኳይ ስብሰባ ጠቅላይ ሚኒስትሩ በትግራይ ክልል የፌዴራል ፖሊስን ወይም የአገር መከላከያ ሰራዊትን አለበለዚያም ሁለቱንም እንዲያሰማሩ ትእዛዝ የሰጠበት ነው። ህገ ወጥ ያለው የክልሉ ምክር ቤትና ከፍተኛ አስፈጻሚ አካል እንዲታገድ መወሰኑም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202205 9942 አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ዋና አዘጋጅ ትዝታ በላቸው እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁ ነን አብራችሁን ሁኑ ወደ ተከታዩ ዘገባ እንለፍ በደቡብ ክልል ኮንሶ ዞንና አካባቢው በተፈጠረ ግጭት በአጠቃላይ አስራ አምስት ሲቪሎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ በስልክ ገለጹ። የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውደ በበኩላቸው ግጭቱ መኖሩን አረጋግጠው አካባቢውን የማረጋጋትና የግጭቱን መንስኤ በማጣራት ላይ መሆናቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባውን ያስደምጠናል። በደቡብ ክልል በኮንሶ ዞን በደራሼ ባልና በአማሮ ወረዳ ቡኒትና ጎማይደ ቀበሌያት እንዲሁም በሰገን ከተማና አካባቢው ለአመታት ዘልቀው የሰው ህይወት የቀጥፈኑ የተባለው የተፈጥሮ ሀብት ባለቤትነትና ማንነትን መሰረት ያደርጉ ግጭቶች አሁንም ቀጥለዋል። በኮንሶ ዞንና በአለልዩ ወረዳ መካከል በኮል መቀበላይ እንደገና የተቀሰቀሰው ግጭት የሶስት ሰዎችን ህይወት እንዳጠፋና ሌሎችም እንደተጎዱበት የአይን እማኞች በስልክ ለቪኦኤ ተናግሯል። walefo arbi jemero kababu la selamellem ndalle atakala becho mi bar kababe tegatlwal eh atesgeberem dibale kabele tegatlwal bizu sow motwal bezibe alle be kulum demo alelna komso yitwagunu dama mi bar kabele ke ani tegatlwal doro mi bar kabele ma honi yitakatlno ke kontro demo qato be kulige derajena komso ketlantna jemero komso kabele ndalle tegatlwal ye derajem tegatlwal ye deraje tegatlwal ehe kolla ma shile mi bar kababi tegatlwal ye komso demo ehe fodija kabele tegatlwal መንግስት ወይም የጸጥታው አካል ለመረጋጋት ምን ያደረገን ያለው እዚህ አካባቢ ያለው የልዩ ሀይሌ አካላት የነበሩ እነሱ ከአቅማቸው በላይ ነው። በቃ ምንም ማድረግ አልቻሉ። ቀጠናው ሰላም ካጣ የሰነበተ ቢሆንም ይህ ነው የሚባል እልባት እንዳልተሰጠው በመጥቀስ የአካባቢ ነዋሪዎች የክልሉን እንዲሁም የዞና የወረዳዎችን መንግስት ይወቅሳሉ። በሌላ በኩል ደግሞ ኮንሶ በዞን ከመደራጀቱ በፊት የሰገን አካባቢ ህዝቦች ዞን ማዕከል በነበረው ሰገን ከተማና በዙሪያው የተፈጸመ ነው በተባለው ጥቃት አስራ ሁለት ስብሎች ተገድሏል ተባለው። ለደህንነታቸው ሲባል ስማቸውን መግለጥ ያልፈለጉ የአካባቢ ነዋሪ የጥቃቱ ሰለባ መሆናቸውና የተፈጠረውንም ሁኔታ ተናግረዋል። የዛሬውን እንግዲህ ከፍተኛ የሞተውም መለየትም ስላልተቻለ ማለት ከባድ ስለነበረ የትናንትናው እስከ ትናንትናው የነበረው ልስቲ አስራ ሁለት ሰው በትክክል በስም የማቃቸው የሞቱ አሉ ሀያ በላይ የቆሰሉ አሉ። ሆስፒታል አርባ ምንጭ ሆስፒታል፣ ጊዶሌ ሆስፒታል ያሉ አሉ። እዚህም የማያመጣቸው አጥተው እዛው መንገድ ላይ የቀሩም እንዳሉ ነው የነገሩን። በትክክል ግን በተጨባጭ ከአስራ ሁለት ሰው በላይ አሁን ሞቷል። እሳቸው እንዳሉት በጥቃቱ የታጠቁ የአካባቢ ነዋሪዎችና የሸኔ ኦነግ አባላት እንደተሳተፉም ተናግሯል። የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውደኝ ግጭቱ መኖሩን አረጋግጠው አካባቢን የማረጋጋትና የማጣራት ስራ እየተሰራ መሆኑን አስታውቀዋል። ለማረጋጋት ጥረት የተደረገ ነው። አንደኛ የሕዝቡ የራሱን የአካባቢ ችግር የሚፈታበት በውስጡ የቆየ ባህላዊ እንደዚህ አይነት ግጭቶች አፈታት ሥርዓት አለ። በሱ መሰረት በአስቸኳይ ድርጊት ውስጥ እየገባ ያለውን ኃይል አጋልጦ በፍጥነት የራሱን አካባቢ ደህንነት እንዲጠብቅ በባህሉ ችግር እንዲፈታ ከህዝብ ጋር ምክክር እየተደረገ ነው ያለው። ይህም በአግባቡ የሚያስተባብሩ የሀገር ሽማግሌዎችና የሃይማኖት አባቶች ጋር ምክክር እየተደረገ ነው ያለው። ሁለተኛ ይህ ድርጊት ላይ የሚሳተፈውን ፊትለፊት የሚሳተፈውን አካል ሊያስቆም የጸጥታ መዋቅሩ በተደራጀ መንገድ ስምሪት ወስዶ እየሰራ ነው። ከወራት በፊት በአሌ ልዩ ወረዳና በኮንቶ ዞን መካከል የመሬት ይገባኛል ጥያቄ ያስነሳው ግጭት ከሀያ አምስት ሲቪሎች በላይ እንዲገደሉና በሺዎች የሚቆጠሩ አባወራዎች እንዲፈናቀሉ ምክ ያት መሆኑ አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም። ዮናታንን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ቤንሻንጉል ክልል እንወስዳችኋለን። በክልሉ በነዋሪዎች ላይ የሚደርሰው ጥቃት አሁንም አልተቋጨም ትላለች አስቴር ምስጋናው በተከታዩ ዘገባ በቤኒሻንጉል ጉምዝ ክልል በንጹሐን ዜጎች ላይ በየጊዜው የሚደርሰው ጥቃት አሁንም መቋጫ አላገኘም። የፌዴራል መንግስቱ ስግብግብ ጁንታ ያለ ከሚጠራው ህወሓት ቡድን ጋር ጦርነት ውስጥ ከገባም ሁለት ሳምንቱን ይዟል። በእነዚህ ሳምንታት ታዲያ በቤኒሻንጉል ጉምዝ ክልል ጥቃቱ ቀጥሎ ነው የታየው። ከሰሞኑ እንኳን በክልሉ ድባጤ በተባለ ወረዳ በጉዞ ላይ የነበሩ አርባ የሚሆኑ ንጹሐን ተገለዋል። በዚሁ ወረዳ ሙዘንና አልባሳ በተባሉ ቀበሌዎች በርካታ ሰዎች መሞታቸውን ነው የአካባቢው ነዋሪዎች እየገለጹ ያሉት ይላል አልቋል። አርባ ሰው የሚሆን ግምት ዛ ላይ ብቻ አስራ ሶስት ሰው ነው የሞቱ። የተፈናቀለው ግማሹ ቀይሮች ጋር እዚሁ ካለው ዘመድ ጋር ተጠግቶ፣ ግማሹ ትምህርት ቤት ውጭ ላይ ውርጭ ላይ ነው የሚያድረው። ትምህርት ቤት ግቢ ውስጥ ግማሹ የሆነ ቦታ ነው ተጠልሎ ያለ ከአንድ ሺ በላይ የሆነ ህዝቡ ብር እያዋጣ ነው የሚመግበው በድባቂ ወረዳ ዙሪያ የሚገኙ ቀበሌዎች ጋር ከባድ የሆነ ስጋት እና በታጣቂ መከበብ እርምታዎች እየበዙ ነው። ሁለተኛ በዚህ ሰዓት አሁን ባለንበት ሰዓት ላይ ደግሞ ወረዳው ከፍተኛ የሆነ የመንግስትን በመከላከያ ሰራዊትን አቅም ይፈልጋል። ጽንፈኛው ቡድን ከአቅም በላይ እንደሆነ ነው ህዝቡ እየተናገረ ያለ። ያው በመከላከያ ሰራዊት እና በወጣቱ ሀይል እስካሁን ለመቆየት ይችላል ሆኖም ግን ቀበሌዎች እስካሁን ችግር ላይ ነው ያሉት ጥቃቱን የሚያደርሱት የህወሀት ተላላኪዎች ናቸው ያሉት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋስ በቅርቡ ከህወሀት ጋር ይቀበራሉ ብለዋል እነዚህ ድርጊት የፈጸሙ ሰዎች በብሔር ያው የጉሙዝ ተወላጅ ይሁኑ እንጂ ቀጥታ ተልእኮ የተሰጣቸው ከህወሀት ነው የህወሀት ተልእኮ ነው እያስፈጸሙ ያሉ በሰሜን በኩል ያለውን ኦፕሬሽን ትንሽ ኃይላችን ወይ ቴንሽናችን ወደዚህ ለማዞር ብሎ ያን ለማክሸፍ ሲባል የተደረገ ተለቆ በጥቃቱ ከቀበሌ እስከ ክልል ድረስ ያሉ አመራሮች እጃቸው አለበት በማለት ያማረሩት ደግሞ ተጎጂዎች ናቸው። ማንቡክ ላይም ተፈጠረ ይባል፣ ታዊ ላይም ተፈጠረ ይባል፣ በየትኛውም ቡለን ላይም ተፈጠረ ይባል። መንግስት ስር ነቀል ለውጥ ላይ ያመጣ አልቻለም። ምክንያቱም ሁሉም እጃቸው ስላለበት እስከ ላይ የበላይ አመራሩ ጀምሮ ማለት ነው። ፀጥታ ዘርፍና ሚሊሻ ዘርፍ ላይ ያሉ ኃላፊዎች ናቸው ይህን እያደረጉ ያሉ አሁን ትናንትና የተያዘው ትምህርት ቤት ኃላፊ ነው። የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ጋሹ ዱጋስ ግን የነበረው አመራር በአዲስ ተቀይሯል ይላሉ። የድባጤ ወረዳ አስተዳዳሪ ሰሞኑን በነበረው የተኩስ ልውውጥ መመታታቸውንም በምሳሌነት ጠቅሰዋል። ከወር በፊት የአመራሩ ችግር ነው የአመራሩ ለማጥራት ብሎ ክልሉ ቁጭ ብሎ ገምግሞ ስራ አልሰራም፣ አቅም ድክመት አለበት፣ ከሽፍታ ጋር ግንኙነት አለ ብለው እርምጃ ወስዷል ክልላችን አሁን በስራ ላይ ያለው አዲሱ አመራር ነው። አሁን ተተክቶ ስራ ላይ እየሰራ ያለ ዋና አስተዳዳሪውም በፖለቲካ አመራርም እነሱም ያጋ ጎን ኃይል ጋር ሲሰሩ በነበሩ ስራ ነው። መንገድ ላይ እያለ ጉዞ ላይ ያሉ ነው ሱሉ ሰዎች ለማንሳት ሲሄዱ እሱም ጥቃት ደርሰውበት፣ የበሰለው ደግሞ አሁን ስራ ላይ የግቡ አመራሮች ደግሞ ገና ከገመቶ እንደም በውጤት ራሱ መለካት ይሄ ነው ተብሎ የሚባልበት ሁኔታ ሳይለን አይኖር ማለት አይቻልም። ካለን ገምገመን ነገ ለህዝቡ ይፋ የምናደርገው ወስደው እርምጃ በህጋዊም አስተዳደራዊ መውሰድ ይቻላል። ይህ በእንዲህ እንዳለ በቤኒሻንጉል ጉሙዝ የተቋቋመው ኮማንድ ፖስት በበርካታ ጸረ ሰላም ኃይሎች ላይ እርምጃ መውሰዱን ለሀገር ውስጥ ሚዲያዎች ማምሻውን ገልጿል። በመተከል ዞን የተለያዩ አካባቢዎች በተደጋጋሚ የሚፈጠሩ የጸጥታ ችግሮችን በዘላቂነት ለማስቆም እና የቀጠናውን ሰላም በዘላቂነት ለማረጋገጥ ከወራት በፊት ጀምሮ የተቋቋመው ኮማንድ ፖስት ከህወሓት የጥፋት ተልእኮ በመውሰድ የአካባቢውን ሰላም ሲያናጉ የነበሩ በርካታ የጸረ ሰላም ኃይሎች በመደምሰስ በቁጥጥር ስር መዋሉን በርካቶችንም ለህግ እንዲቀርቡ ማድረጉን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ተከታዩ ዘገባም በዚሁ በቤንሻንጉል ጉሙዝ ክልል ያቆየናል። በቤንሻንጉል ክልል መተከል ዞን ውስጥ ለሚስተዋሉ ሰብአዊ ቀብሶች መነሻ የክልሉ ህገ መንግስት ለሌሎች ነዋሪዎች የባለቤትነት መብት መንፈጉ መሆኑን የፖለቲካ ሳይንስ መምህሩ ረዳት ፕሮፌሰር ዳምጠው ተሰማ ገለጹ። በሌላ በኩል የህግ ባለሙያ የሆኑት አቶ ተመስገን ገመቹ ደግሞ የቤንሻንጉል ጉሙዝ በተለይ የጉሙዝ ብሔር ተወላጆች መሬታችንን እንቀማ ይሆን የሚል ስጋት ወደ ግጭት ሊያስገባቸው ይችላል ይላሉ። ረዳት ፕሮፌሰር ዳምጠው የህወሓት ጣልቃ ገብነት በመተከል ችግር ውስጥ ድርሻ አለው ሲሉ፣ አቶ ተመስገን ደግሞ ችግራቸውን ወደ ውጭ አካል ከመጠቆም የክልሉ አመራሮች ራሳቸውን ማየት አለባቸው ብለዋል። ዜጎች ላይ የሚደርሰው ግድያ እንዲቆምና መተከልን ለማረጋጋት ፖለቲካዊ መፍትሄ ያስፈልጋል ሲሉም አስተያየታቸውን ሰጥተዋል። ምሁራኑ ናኮር መልካ ተጨማሪ ዘገባ ያስደምጠናል። በቤኒሻንጉል ጉሙዝ ክልል መተከል ዞን ባለፉት ጥቂት ወራት መንግስት እዋት ያታጠቃቸው ናቸው ባላቸው የጉሙዝ ታጣቂዎች የበርካታ ንጹሃን ዜጎች ህይወት ማለፉ ሲዘገብ ቆይቷል። መንግስት የመተከል ዞን በማዘዣ ማዕከል አስተዳደር ስር እንደሚገኝ ቢገልጽም የንጹሃን ዜጎች ህይወትን ሲታደግና የዜጎችን መፈናቀል ሊያስቆም አልቻለም ሲሉ የሚተቹ አሉ። ለመሆኑ በመተከል ዞን አንዳንዴ የብሔር ፈርጅ እየያዘ በሌላም ጊዜ የጅምላ ጭፍጨፋ በሚመስል ሁኔታ ንጹሃን ዜጎች ላይ የሚደ የሚደርሰው ግድያ እንዲሁም የሰብአዊ ቀውስ መነሻ ምን ይሆን ስንል ምሁራንን ጠይቀናል። ረዳት ፕሮፌሰር ዳምጦ ተሰማ በደብረ ብርሃን ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው። የህገ መንግስት ጉዳይ አንዱ ነው። የህገ መንግስት ማዕቀፎች ለአንዱ ማህበረሰብ ባለቤት ባለርስት፣ ሌላኛውን ማህበረሰብ ደግሞ በተለያገውና የአማራውን ደግሞ ብቻ መኖር የሚችል ግን በህገ መንግስቱ እውቅና የሌለው የእሱ ያልሆነ አይነት ድንጋጌ አለ። አንቀጽ ሁለት ላይ መሰለኝ የቤንሻንጉል ክልል ህገ መንግስት በቤንሻንጉል ክልል የክልሉ ባለቤቶች ፈርታ፣ ጉሙዝ፣ ሽናሻ እና ማኦ ቆሞ ናቸው። ሌሎች ብሄረሰቦች እንዳሉ የሚታወቅ ቢሆንም እንኳ ይላል። ባለቤት አይደለም። ስለዚህ ስለዚ ባለቤትነት ጥያቄ ማንሳት የማይችል ማህበረሰብ አለ። ባለቤትነት ጥያቄ ማንሳት ካላልቻልክ ደግሞ የውክልና ጉዳይ ጥያቄ የምንሰራ አይችልም ማለት ነው። ህገ መንግስት ተገድቧል ማለት ነው። ከዛ በኋላ ወደ ተግባር ይመጣል ማለት ነው። ወደ ተግባር ሲመጣ ማፈናቀሉ፣ መግደሉ ይኖራል ማለት ነው። ሀሳብ ስላለ ሀሳቡ ሰርጿል። በተኛ ደግሞ የፖለቲካ መንፈስቶች እና የፖለቲካ ስልጠቶች በዛ አካባቢ ያለው ማህበረሰብ ተጋላጭ እንዲሆን አድርገውታል። እንደ ወራሪ ከሌላ ቦታ እንደመጣ የሱ እንዳልሆነ ተሰብኳል። ስለዚህ እዛ አካባቢ በነባር ደረጃ የተቀመጠው ማህበረሰብ ይህን አይነት ጥቃት ላይፈጽም ምክንያት የለው። የህግ ባለሙያው አቶ ተመስገኝ ገመቹ የተለያዩ ፖለቲካ ድርጅቶች መተከልን በተመለከተ የሚያወጡት መግለጫ የግጭቱ መነሻ ነው ይላሉ። እንደኔ እንደኔ ዋና ትልቁ ችግር የመሬት መስፋፋት ስጋትና የፖለቲካ ጥቅም ለማድረብ የተለያዩ የፖለቲካ ድርጅቶች የፖለቲካ ሊቶች መተከልን በተመለከተ የሚያወጡት መግለጫ መተከልን በተመለከተ በየክልሉ ተለያዩ የመንግስት ባለስልጣናት ጨምሮ የሚያወጡት የአቋም መግለጫዎች ሁሉ ለዚህ ችግሮች ተደማምሮ ትልቁን ድርሻ ይወስዳሉ ብዬ ነው እንደኔ የማየው። ለምሳሌ ያን ሊጠቅሱልኝ ይችላሉ። ከፈራቸር በፊት ጀምሮ በነበረ ግጭት ላይ ያየነው ነገር አለ። እንደምን ድሮ መከከር ርስታችን ነው ነበር አልት በለ አሁን መከከር ርስታችን ነው ከሚለው ተነስተው በርሻን ጉታችን ነው ወደ ማለትም ተሸጋግሯል። በተለያየ ስም ይሄንም ሊያቀነቅኑ አካላት በኢንቨስትመንት ስም መከከል ላይ ማረፍ ሲጀምሩ አካባቢ ላይ የነበሩ በተለይ

የፌዴራልም ሆነ የቤኒሻንጉል ጉሙዝ ክልል መንግስት በክልሉ ከቅርብ ጊዜ ወዲህ እየተከሰቱ ላሉ ችግሮች የሕወሓት ጣልቃ ገብነት እንዳለበት ሲገልጹ ቆይተዋል። አቶ ተመዝጌን ይህንን ወቀሳ አይቀበሉም። ምን የምሉት ነገር በቅርብ ጊዜ እኮ የአመራሮች ችግር لقد اردت ان اردت ان اردت ان ان اردت ان اردت ان ان اردت ان ان ان اردت ان اردت ان ان اردت ان اردت ان ان اردت ان ان ان ان ሁለተኛ ህወሀት ከሆነ እዛም ጣልቃ ገባ ነው። ምን አመጣ? የኔ ነው የአንተ ነው ቋራ ድረስ የኔ ነው አይደለም። ረዳት ፕሮፌሰር ዳምጠው በበኩላቸው በቤኒሻንጉል ጉሙዝ በተለይ በመተከል ለሚከሰተው ግጭት የህወሀት ድርሻ አለበት ይላሉ። ለዚህም ማሳያዎች ናቸው ያሏቸውን አብራርተዋል። ህወሀት ዋት እርሻና ኢንቨስትመንቶች ሙሉ የመተከል ዞን ሙሉ በሙሉ ማለት ደረጃ በሚሆን የህዋት ጄኔራሎች ተቋጥሮች የነበረ ነው። የኢኮኖሚ ተቋጥሮች የነበረ ነው። ኢቨን የህዳሴው ግድብ ምንጣረው ሲከናወን ሜቴክ ነበር የወሰደው ምንጣሮ። ስለዚህ በራሱ መንገድ ብቻ የህዋት ጄኔራሎች በሚያዙት መልኩ ብቻ ምንጣረው ሲከናወን ነበር ማለት ነው። ሲያዝ ደግሞ ያኔ የሚያገኛቸው ማህበረሰብን ያገኛል ብለ ለመመልመል ለማስረድ እና ይህ ካላቸው የማህበራዊ ክፍተቶች አንጻር የመጠቀም ቴንደንሲ ነበር። ሁለት ሺ አስራ አንድ ላይ ደግሞ ትንሽ መንገራገጡ ውስጥ በከፍ ብሎ የህዋት መገፋት መገፋት ስልፍ የዲሞክራሲያዊ መገፋት ሲመጣ ቀን ሰራተኞችን የመለመለ ሲያስታጥቀ እንደነበረ ብዙ መረጃዎች አሉ። ከዛ በኋላ ደግሞ ሁለት ሺ አስራ ሁለት መንግስት በሁለት መቶ የሚሆን አስታጥቋል እና አሰልጥኗል የሚል መረጃዎች አሉ መንግስት። ስለዚህ ደግሞ ማህበረሰብ በዚህ አይነት መልኩ ተጋላጅነት አለው ለበጎ ላልሆነ እንቅስቃሴ ወይንም አካባቢው ላይ ቀውሱን የማባባት ቀውሱን የመፍጠር በሌሎች አካላት የመታገዝ እና ታዞ በመተከል ለሚከሰቱ ሰብአዊ ቀውሶች መፍትሄ ይሆናሉ ያሏቸውንም ገልጸዋል። ምሁራኑ መፍትሄው ሁለት አይነት ነው። አንደኛ ታክቲካል የሆነ መፍትሄ፣ ዘመቻው ጠንካራ አሳታፊ የሳጠቁ አካል ብዝሃነት የሚረጋገጥበት እስከ መደምሰስ የሚደርስ ጠንካራ የመደምሰስ እንቅስቃሴ፣ ያሉ የጦር መሳሪያዎች ከዛ አካባቢ ላይ ስምት እስከሚሉ ድረስ እና ግድም የመንግስት መዋቅሩ እንዳዲስ አካታች በሆነ መንገድ እንዲዋቀር የሚያስችል የመጀመሪያ መደብ ያስፈልጋል። የታጠቀው ብ ያጠቀ ቡድን ኖሮ መንግስት ሌላ መፍትሄ ሊፈጥር ስለማይችል የመጀመሪያ ወታደራዊ መፍትሄ የሚሆን። ሁለተኛ የአካባቢ ማህበረሰብ በአጭር ጊዜ የትኛውም ሽናሻውም ይሁን አማራውም ይሁን አገውም ይሁን ራሱን የሚከላከልበትን መንገድ በስለልቦና ሆነ በቁስ ብቃት ያስፈልጋል። ይህ መንግስት አካል ነው። በማንማን ይሰራ ያገልገኝ ፌዴራሉ መንግስት በክልል መንግስት አ በኛ አማራ ክልልና ቤንሻንጉል በከማሽ በኩል ደግሞ ላለ የኦሮሚያ ክልል የረጅም ጊዜ ፖለቲካዊ ውሳኔ ነው። የረጅም ጊዜ የሚሆነው በፖለቲካ ውሳኔ የሚጀመሩ ትላልቅ ፕሮጀክቶች የአካባቢ ማህበረሰብ ሊያነቁ የሚችሉ ከተማው እንዲስፋፋ የጉ ማህበረሰብም ሌላው ጋር አብሮ የሚኖርበትም የኢኮኖሚ አል እንዲያስፈልጋል በአካባቢ ሌላኛው የህዝብ ጉዳይ የህዝብ ጉዳይ የመጀመሪያው ሁሉም

ነው። ለአሜሪካ ድምፅ ናኮር ምልካ ካምቦ። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።